ኢትዮጵያ ፌዴራል አቃቤ ሕግ የግንቦት ሰባት አባል በመሆንና የሽብር ወንጀል ፈጽመዋል ሲል መቼ እንደታሰሩ ባልገለጸው በሀያ ሰዎች ላይ ክስ መስርቷል። የተከላካይ ጠበቃ ያቀረበው የክስ መቃወሚያ በፍርድ ቤቱ ውድቅ ሆኗል። በሌላ በኩል የአንዳንድ ተከሳሾች ጉዳይ በሌሉበት መታየት መጀመሩን ጠቅሶ መለስካቸው አምሃ ተከታዩን ልኮልናል። አቃቢ ሕግ ሀያዎቹን ሰዎች የከሰሰው በሁለት የተለያዩ መዝገቦች ሲሆን ጉዳዩን መመልከት የጀመረው የፌዴራሉ ከፍተኛ ፍርድ ቤት አራተኛ ወንጀል ችሎት ነው። ዛሬ ክሱ የተነበበላቸው ተከሳሾች ዘመኑ ካሴ፣ አሸናፊ አካሉ፣ ደናሁን ቤዛ፣ ምንዳዬ ጥላሁን፣ አንሙት የኔዋስ፣ ደሳለኛ ሰፋ፣ ምክትል ኢንስፔክተር ሙሉዬ ማናየ፣ ጠጋው ካሳ፣ ይህ ዓለም አካሉ እና ሙሉ ሲሳይ የተባሉ ናቸው። ዘመኑ ካሴ በውቄ አንደኛው ተከሳሽ በጋዜጣም ጥሪ ተደርጎ አልቀረበም ስለተባለ ጉዳዩ በሌለበት እንዲታይ ፍርድ ቤቱ ወስኗል። በዚህ መዝገብ ክስ ከተመሠረተባቸው ከአራተኛ ተከሳሽ ምንዳይ ጥላሁን በስተቀር የሁሉም ተከሳሾች አድራሻ በአማራ ክልል ውስጥ ነው። አቃቢ ሕግ ባቀረበው የክስ ማመልከቻ መሰረት ከአንደኛ እስከ አምስተኛ ተራ ቁጥር የተዘረዘሩት ተከሳሾች በሙሉ ሐሳባቸው በወንጀሉና ወንጀሉ በሚሰጠው ውጤት በዋና ወንጀል አድራጊነት ተካፋይ በመሆን የወንጀል አድማ ስምምነት በማድረግ በሕዝብ ተወካዮች ምክር ቤት በሽብርተኝነት ከተፈረጀውና ራሱን ግንቦት ሰባት እያለ ከሚጠራው አሸባሪ ድርጅት ውስጥ አባልና አመራር በመሆን በነብርጋዴር ጀኔራል ተፈራ ማሞና ሌሎች የክስ መዝገቦች የሞትና የጽኑ እስራት ቅጣት ከተላለፈባቸው አንዳርጋቸው ጽጌና ፋሲል የኔ ዓለም እንዲሁም ከሌሎች የአሸባሪው ድርጅት አመራሮች ጋር በአካልና በሌሎች የመገናኛ ዘዴዎች በመገናኘት የተለያዩ ወንጀላቸው ያላቸውን ድርጊቶች ፈጽመዋል ይላል። ከእነዚህ ድርጊቶች መካከል ኤርትራ ወደሚገኘው የግንቦት ሰባት ካምፕ ሄደው ሥልጠና መውሰዳቸው፣ ተልኮ ተቀብለው ወደ ሀገር ውስጥ መመለሳቸው፣ የሚገደሉ የመንግሥት የስራ ኃላፊዎችን ዝርዝር ማውጣት የሚሉት ይገኙባቸዋል። በአቃቢ ሕግ የክስ መመልከቻ መሰረት ከተቀሩት ተከሳሾች ጋር በመሆን የጦር መሣሪያዎችንና አልባሳትን እንደገዙም ተዘርዝሯል። ተከሳሾቹ ለግድሞት ሰባት አባላትን በመመልመድና የተመለመሉትን ከኤርትራ ወደ ኢትዮጵያ በማስገባትም ክስ ተመስርቶባቸዋል። ከስድስተኛ እስከ ዘጠነኛ ስማቸው በተዘረዘረ ተጠርጣሪዎች ላይ ደግሞ አቃቤ ሕግ ለሽብርተኝነት ድጋፍ በመስጠት ወንጀል ከሷቸዋል። አስረኛዋ ተከሳሽ ላይ የተመሠረተው ክስ ደግሞ ለሽብርተኝነት ድርጊት ማስፈጸሚያነት እንዲውል ንብረት መያዝ የሚል ነው። የተከላካይ ጠበቃ ያቀረበውን የክስ መቃወሚያና አቃቤ ሕግ ለመቃወሚያው የሰጠውን መልስ ፍርድ ቤቱ ካዳመጠ በኋላ የክስ መቃወሚያውን ውድቅ በማድረግ ክሱ እንዲቀጥል ወስኗል። በዚሁ መሠረት ፍርድ ቤቱ ተከሳሾችን የእምነት ክህደት ቃል ጠይቆ ሁሉም ወንጀሉን እንዳልፈጸሙ ተናግረዋል። አቃቤ ሕግም ተከሳሾቹ ወንጀሉን አልፈጸምንም ብለው ስለተከራከሩ ማስረጃውን አቅርቦ እንዲከራከር አመልክቷል። ፍርድ ቤቱም ትዕዛዝ ለመስጠት ለህዳር 10 ቀን 2006 ዓ ም ተለዋጅ ቀጠሮ ሰጥቷል። የፌዴራል አቃቢ ህግ በሁለተኛው የክስ መዝገብ የከሰሳቸው ደግሞ ማስረሻ ታፈረ፣ ሻለቃ አለም ነው፣ አየለ ብርቁ፣ አዲሱ ታደሰ፣ መንግስቱ የጸዳው፣ ካሴ አወቀ፣ ድስታው መሐመድ፣ ግዛቸው ቴዎድሮስ፣ ኃይሌ ታደሰ በለጠና ታደሰ ባዩ የተሰኙ ናቸው። ስምንተኛና ዘጠነኛ ተከሳሾች ጉዳያቸው የሚታየው በሌሉበት ነው። በሁሉም ተጠርጣሪዎች አቃቢ ሕግ የመሠረተባቸው ክስ በአሸባሪነት በተፈረጀው የግንቦት ሰባት አሸባሪ ቡድን አባል በመሆን እንዲሁም የዚሁ አሸባሪ ቡድን ክንፍ በሆነው የአማራ ዴሞክራሲያዊ ኃይል ንቅናቄ በማለት ራሱን በሚጠራው አሸባሪ ድርጅት አባል በመሆን አባላትን በመመልመል በህቡ ስብሰባ በማድረግ ኤርትራ በመሄድ ወታደራዊና ፖለቲካዊ ስልጠና ለመውሰድ በመንቀሳቀሳቸው ኤርትራ ለመሄድ አባላትን በመመልመልና በማደራጀት በፈጸሙት በዋና ወንጀል አድራጊነትና በሽብርተኝነት ድርጅት ውስጥ መሳተፍ ወንጀል ተከሰዋል የሚል ነው። የቀረቡት ተከሳሾች ሁሉም ወንጀሉን እንዳልፈጸሙ ለፍርድ ቤቱ አሳውቀዋል። አቃቢ ህግ በበኩሉ ማስረጃውን ለማቅረብ ቀጠሮ እንዲሰጠው ጠይቋል። ፍርድ ቤቱ ማስረጃ ለመስማት ለታህሳስ 8 ቀን 2006 ዓ.ም ተለዋጅ ቀጠሮ ሰጥተዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ